እና ወላሂ አብዱ ወንድሜ ታናሽ፣ ብራዘሬ ቴንኪው አመሰግናለሁ፣ የነበረን ቆይታ ሜዳሊያዎችንም ያየሁት ነገር በሙሉ አስደስቶኛል ወንድሜ አንተም ፍለጋ ወላሂ አዲስ አበባ ሙሉ ጦዣ አለው። ታናሽ ወንድሜ ለስፖርት ያለሽ ፍላጎትና ለስፖርት ያለሽ ፍቅር እና ይሄ የተሸለምከው ሜዳሊያውም ፈርስትዳን ዳን ይሄ ፈርስትዳን ቀበቶ እያንዳንዱ ነገር ይገባል። በነገራችን ላይ ማስተሬት ይገባል። ትልቅ በጣም በለ ትልቅ ነገርም የምጠብቀ ልጅ ነኝ። ቀጣይ ደግሞ ከስፖርት ፋሚሊዎች ታስተዋውቀኛለ። እኔም ደግሞ ለስፖርት የሚሆን ቦታ ሰጡኛላችሁ። የአራዳ ልጅ ወንድሜ፣ ታናሽ ወንድሜ ቴንክ ዩ አመሰግናለሁ።